አዲስ አበባ ላይ ከነገ በስቲያ አርብ የአፍሪካ ህብረት የመሪዎች ጉባኤ ይጀመራል። በጉባኤው ዝግጅትና ዋና ዋና አጀንዳ ላይ የህብረቱ ኮሚሽን ምክትል ኤራስተስ ሞኤንቻ ዛሬ ለጋዜጠኞች መግለጫ ሰጥተዋል። እስክንድር ፍሬው ተከታትሏል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሞየንቻ ገለጻቸውን የጀመሩት አርብ የሚከፈተው የመሪዎች ጉባኤ እጅግ ወሳኝ መሆኑን በመጠቆም ነው። I should just simply tell you that this, uh, summit is crucial and a turning point in many ways በቀላል አነጋገር ይህ የጀመርነው ጉባኤ አንገብጋቢና በበርካታ መንገዶችም ወሳኝ መሆኑን ልነግራቸው እችላለሁ። ምክንያቱም በአፍሪካ ህብረት የተቀረጸው አጀንዳ 2063 ይህ የሚደረግበት ነው። እንደምታውቁትም አጀንዳ 2063 ኢኮኖሚያችንን በሚቀጥሉት 50 ዓመታት እንዴት በፍጥነት እንደምናሳድግ አፍሪካ ያዘጋጀችው የጉዞ አቅጣጫ አካል ነው። ነገር ግን ያ የጉዞ አቅጣጫ አካል ወደ ተጨባጭ ፕሮግራሞች ከሚለወጡና ከሚተገበሩ በትክክል እየተጓዝንም እንደሆን ከምንገመገምባቸው የአስር 10 ዓመታት ፕሮግራሞች ጋር የተቀረጸ ነው። በጎርጎረሳውያን የዘመን አቆጣጠር ይህ የያዝነው የ2015 ዓ ም የምዕተ ዓመቱ የልማት ግቦች የሚጠናቀቁበት የድኅረ 2015 የልማት አጀንዳ ደግሞ የሚጀመርበት እንደሆነም ሚስተር ሙዌንቻ አስታውሰዋል። እናም እስከ 2063 የሚቆየው የአፍሪካ ህብረት የ50 ዓመት የልማት አጀንዳ ለዚህ የድኅረ 2015 ዓለም አቀፍ የልማት አጀንዳ ጭምር ግብዓት መሆን እንደሚችል ተናግረዋል። ጉባኤው በተጨማሪም በአንድ ዓመት ውስጥ የተከናወኑ ተግባራትንና ያጋጠሙ ችግሮችን መለስ ብሎ እንደሚገመግም ጠቅሰዋል። የአህጉሪቱን ሰላምና ጸጥታ ከማስከበር አንጻር ለምሳሌ በአንድ በኩል አበረታች ውጤቶች የተገኙበት፣ በሌላ በኩል ግን ፈተናዎች የተጋረጡበት ሁኔታ መኖሩን አስረድተዋል። አዲስ ክስተት ተመልክተናል። ይህም በቦኮ ሐራም እየተካሄደ ያለው አክራሪነትና ጽንፈኝነት ነው። ወደ አህጉሪቱ ምዕራባዊ ክፍል መስፋፋት ስጋትም ደቅኗል። በዚህ የመሪዎች ጉባኤም ይህ ስጋት የመወያያ ርዕስ ይሆናል በመሪዎቹ ጉባኤ ምን አይነት ውሳኔ ሊወሰን እንደሚችል የተጠየቁት ምክትል ሊቀመንበሩ በሚቀርቡት መረጃዎችና በሚደረገው ውይይት ላይ የተመሰረተ ሊሆን እንደሚችል ገልጸዋል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ቀጣዩ የአፍሪካ ሕብረት ሊቀመንበር ሊሆኑ እንደሚችሉ እየተገለጸ ይገኛል። በተለያዩ ጉዳዮች እየተወቀሱ የሚገኙት መሪ እንዴት ለዚህ ኃላፊነት እንደሚመረጡ የተጠየቁት የህብረቱ ምክትል ሊቀመንበር ቀጥተኛ ምላሽ አልሰጡም። በየትኛውም ሀገር ወሳኙ ሕዝቡ ነው ሲሉ ነው ያብራሩት። በአፍሪካ ዲሞክራሲ ሲስፋፋ እያየን ነው። የአረብ አብዮት በሉት ምንም በሉት በዚያ የሆነውን ተመልክተናል። ሕዝቡ ራሱ ለመብቱ ቆሞ በአመራር ላይ ያሉት ጥሩ አመራር እንዲሰጡ ጠይቋል። የማንኛውም መልካም አስተዳደር ፈተና ህዝቡ ራሱ ለራሱ የሚሰጠው ነው። እኔና እናንተ ለዚህ ወይም ለዚህ ሀገር ጥሩ መሪ ማን እንደሆን የማወቅ ችሎታና አቅም ያለን አይመስለኝም። ህዝቡ መርጦ መሪያችን ይህ ነው ካለ የሚገባው ያ ነው። እራሱ ተነስቶም ይህንን አልቀበልም ካለ ያወርደዋል። እና ይህ ጥሩ መሪ ነው፣ ያ መጥፎ መሪ ነው ለማለት እኔ ማነኝ? የፊታችን አርብ ለሚጀመረው የመሪዎች ጉባኤ መንገድ የሚጠርጉ የተለያዩ ስብሰባዎች በአዲስ አበባ በመካሄድ ላይ ይገኛሉ። ከዋናው ጉባኤ ጎን ለጎንም ለአፍሪካ ልማት አዲስ አጋርነት ኔፓድ፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እና ሌሎችም በመሪዎች ደረጃ ስብሰባዎች ያካሂዳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ